ኢትዮጵያ በርካታ የሌሎች ሀገራት ስደተኞችን የምትቀበለውን ያህል የዜጎቿ ፍልሰትም ከጊዜ ወደ ጊዜ እየጨመረ እንደመጣ የተለያዩ ዘገባዎች ያመለክታሉ። በቅርቡ እንኳ ዓለም አቀፉ የስደተኞች ከፍተኛ ኮሚሽን እንደ ጎርጎሮሳዊው ዘመን አቆጣጠር ነሐሴ 2016 የሀገሯ ዜጎች ጥለዋት በሸሹትና በጦርነት በምትታመሰው የመን በህገወጥ ፍልሰት የታሰሩ 200 ኢትዮጵያውያን መለቀቃቸውን ዘግቦ ነበር። ይህ የሚያሳየው ደግሞ ወደ መካከለኛው ምስራቅና ወደ አውሮፓ ለመሻገር ወደ ተለያዩ አፍሪካ ሀገሮች የሚደረገው ለህይወት አደገኛና ፈታኝ ጉዞ አሁንም ድረስ መቀጠሉን ነው። በአስቸጋሪው የስደት ጉዞ በህገወጥ ወጥ ደላሎችና በአሰሪዎቻቸው በሚደርስባቸው ጉዳት ብዙዎቹ ስደተኞች ለስነ ልቦና ቀውስ ተዳርገዋል። ያም ሆኖ ግን አስቸጋሪው ጉሶና ህይወት ኢትዮጵያውያን ስደተኞችን ወደ ሀገር እንዲመለሱ አላደረጋቸውም። ለዚህ ደግሞ አዲስ ህይወት ለመጀመር የሚያስችል ጥሪት አለመኖር አንዱ ሆኖ በምክንያትነት ይጠቀሳል። ላይ አዲስ የተባለው በአውሮፓ ህብረት የገንዘብ ድጋፍ የሚደረግለት አገር በቀል ድርጅት ይህንን በመገንዘብ ይመስላል ከስደት ተመላሾችን የስራ ፈጠራ ስልጠና እንዲያገኙ በማድረግ በግል ስራ እንዲሰማሩ እየጣረ ነው። አዲስ አበባ ከተማ የሚገኘው ይኸው ድርጅት ከስደት ተመላሾችንና በህገ ወጥ ዝውውር ጉዳት የደረሰባቸውን ሰዎች ይረዳል ነው የተባለው። አላዛር በሻህ ከተጠቃሚዎቹ ውስጥ አንዱ ነው። አላዛር እንደሚናገረው በጓደኞቹ ምክር ተገፋፍቶ የከፍተኛ ሁለተኛ ደረጃ ትምህርቱን አቋርጦ በጎርጎረሳዊ ዘመን ቀመር በ2014 ወደ ዱባይ ሄዶ ነበር። ይሁን እንጂ ህይወት በዱባይ እንዳሰበው ቀላል አልነበረም። በህገወጥ መንገድ ከመሄዱ ጋር ተያይዞ ቪዛ በመከልከሉ በአምስተኛ ወሩ ወደ ሀገሩ መመለሱን ይገልጻል። በዱባይ ሁኔታው በጣም አስቸጋሪ ነበር። ለአምስት ወራት በጣም ነው የተሰቃየሁት። የጎዳና ላይ ወሮበሎች ሊገሉኝ ነበር። አላዛር ከስደት እንደተመለሰ ላይ አዲስ የተባለ ድርጅት ከስደት ተመላሾችን እንደሚረዳ በመስማቱ ድርጅቱ ዘንድ እንደሄደ ይናገራል። በድርጅቱ በተደረገለት ድጋፍም የ21 ቀናት የስራ ፈጠራ ስልጠና ከወሰደ በኋላ እንጀራ ለመሸጥ እንዳቀደ ይገልጻል። በመጀመሪያ በአራት የኤሌክትሪክ ምድጃዎች እንጀራ መጋገር እጀምራለሁ። አሁን ሁለት የኤሌክትሪክ ምድጃዎች አሉኝ። ላይቭ አዲስ ገንዘብ ይሰጠኛል። ቀሪዎቹን ሁለት ምድጃዎች ደግሞ ገዛለሁ። አላዛር የስራ እቅዱን ለ31 የስደት ተመላሽ ሰልጣኝ ጓደኞቹ አቅርቦ አስተችቷል። የላይቭ አዲስ ዋና ስራ አስኪያጅ አቶ አለማየሁ ተሾመህ እንደሚናገሩት በስደት ተመላሾቹ የሚቀርቡ እቅዶች ወደ ተግባር ከመለወጣቸው በፊት በደንብ እንዲታዩ ይደረጋል። የንግድ እቅዱን ከከለስን በኋላ በተሻሻለውና በጸደቀው እቅድ መሰረት ወደ ትግበራ እንገባለን። ወደ ስራ ለመግባት በአጠቃላይ ሁለት ሳምንት አይፈጅም። ከዚያም የገንዘብና የቁሳቁስ ድጋፍ እናደርጋለን። እንደ አቶ አለማየሁ ገለጻ ድርጅቱ ከስደት ተመላሾቹ ስልጠና ከወሰዱ በኋላ ለሚሰማሩበት ስራ ፈቃድ እንዲያገኙ በአካባቢው ከሚገኙ የአስተዳደር አካላት ጋር ትስስር እንዲፈጥሩ ያደርጋል። ላይቭ አዲስ ንግዱን ሲጀምሩ ቢያንስ ለስድስት ወራት ምክር የሚሰጡ ክትትል የሚያደርጉና ሙያዊ እገዛ የሚሰጡ የማህበረሰብ አመቻቾችን ይመድባል። አላዛርና 31 ከስደት ተመላሽ ጓደኞቹ ከላይፍ አዲስ ጋር አሁን አዲስ መንገድና ሕይወት ጀምረዋል። ይሁን እንጂ ከችግሩ ስፋትና አይነት አንጻር አባይን በጭልፋ ነውና ሌሎች ላይፍ አዲስን የመሰሉ በርካታ ድርጅቶች ሀገሪቱ የሚያስፈልጓት ይመስላል።